የአሜሪካ ድምጽ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ነሐሴ 9 2014 ዓ.ም ምሽት ዝግጅታችን ጀመረ። የእርዳታ እህል ጭኖ ከዩክሬን ወደብ የተነሳው የመጀመሪያ መርከብ ወደ ኢትዮጵያ እንደሚጓዝ የተባበሩት መንግስታት ድርጅት አስታወቀ። This ship will be taking 23,000 metric tons of wheat to the hungry people. ይሄ መርከብ 23,000 ሜትሪክ ቶን የሚሆን ስንዴ በጅቡቲ በኩል አድርጎ በኢትዮጵያ በረሃብ ለተጎዱ ሰዎች የሚወስድ ነው። ይሄ ግን የመጀመሪያው እንደሆነና ተጨማሪ መደበኛ እንቅስቃሴዎቻችንን እንደምንቀጥል ተስፋ እናደርጋለን። የሰማችኋቸው በዓለም ምግብ ፕሮግራም የዩክሬን ምክትል ዳይሬክተር የሆኑትን ሜሪያን ዋርድ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ምክትል ፕሬዚዳንት ዊሊያም ሩቶ የቀጣዩ የኬንያ ፕሬዚዳንት ሆነው መመረጣቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። እነዚህና ሌሎች ዝግጅቶች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሪያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቷና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን ቪኦኤ አምሃሪክ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ መከታተል ትችላላችሁ። እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም እንገኛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችው አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የትግራይ አማጽያን ከኢትዮጵያ መንግስት ጋር ቀጥታ ግንኙነት አላደረግንም ሲሉ አስተባብለዋል ሲል አጃንስ ፍራንስ ፕሬስ ዘገበ። ለ21 ወራት ለዘለቀው ግጭት ማብቂያ ግፊት ሲያደርግ የቆየው የአፍሪካ ህብረት ያወጣውን መግለጫ ተከትሎ ከኢትዮጵያ መንግስት ጋር የቀጥታ ግንኙነት አላደረግንም ሲሉ ቀደም ብሎ የተነገረውን ዜና አስተባብለዋል። የህዝባዊ ወያኔ ሀርነት ትግራይ ህወሀት ቃል አቀባይ አቶ ጌታቸው ረዳ ከትናንት በስቲያ ቅዳሜ በሰጡት አስተያየት የአፍሪካ ህብረት የሰጠውን መግለጫ ዋቢ አድርጎ ኤኤፍፒ የዘገበበትን በመግለጫው የተባለው ንጹህ ፈጠራ ነው ብለውታል። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። እንዲህ አይነቱ ግንኙነት ጨርሶ አልተከሰተም ሲሉ ነው አቶ ጌታቸው በትዊተር ገጻቸው ያሰፈሩት። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ሐምሌ 28 2014 ዓ ም በድረገጹ ላይ ባወጣው መግለጫ ግን በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግሥትና በትግራይ ህዝብ ነጻ አውጪ ግንባር ህወሀት መካከል ለተፈጸመው ቀጥተኛ ግንኙነት የህብረቱን ከፍተኛ መልእክተኛ ያመሰግናል ማለቱን ኤፍፒ አስታውሷል። ይሁንና በድረገጹ ላይ ተሻሽሎ የወጣው መግለጫ መካከል የሚለውን ቃል ጋር በሚል ተክቶ በእንግሊዝኛና በፈረንሳይኛ ማስነበቡንም ዘገባው ዘርዝሯል። ኤፍፒ የህብረቱን የጸጥታና የሰላም ምክር ቤት አስተያየት ለማግኘት ያደረገው ሙከራ ፈጣን ምላሽ ያለማግኘቱንም ጠቁሟል። እንደ አውሮፓውያን የቀን አቆጣጠር ከህዳር 2020 አንስቶ የመንግስት ኃይሎች ከህወሀት ጋር ሲዋጉ መቆየታቸውን ያስታወሰው ዘገባ ከቅርብ ሳምንታት ወዲህ ግን በሁለቱም ወገኖች በኩል ሰላም ስለመምጣቱ መምጣቱ የሚሰሙት ድምፆች መቀዛቀዝ ይታይባቸዋል ብለዋል። የጠቅላይ ሚኒስትር ዓብይ አህመድ መንግስት ማንኛውም ድርድር በአፍሪቃ ህብረት እንዲመራ ሲፈልግ ህወሀት በበኩሉ ተስናባቸው የኬንያው ፕሬዚዳንት ኡሁሩ ኬንያታ ድርድሩን እንዲመሩ ይሻል። በተጨማሪም የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ውይይት ከመጀመሩ አስቀድሞ በክልሉ የመሠረታዊ አገልግሎቶች አቅርቦት መጀመር አለበት ማለታቸው ተዘግቧል። በሌላ በኩል የአፍሪካ ህብረት ምክር ቤት በመግለጫው ሁለቱ ተፋላሚ ወገኖች ከምንም በላይ የኢትዮጵያንና ህዝቦቿን ጥቅም በማስቀደም ሁሉን አቀፍ የፖለቲካ ውይይትን የጋራ መግባባት ለመፍጠር እንደ ብቸኛው አዋጭ መንገድ መቀበል አለባቸው ሲል ጥሪ አድርጓል። በኢትዮጵያ ላለው ሁኔታ በኦባሳንጆ መሪነት የተያዘውን ጥረት በድርድር የሚደረስ ዘላቂ መፍትሄ ለማምጣት ብቸኛ አዋጭና ውጤታማ አቀራረብ በመሆኑ በአፍሪቃ ህብረት ለሚመራው የሽምግልና ሂደት የሚሰጡትን ድጋፍ ከፍ እንዲያደርጉ ሲልም ዓለም አቀፍ አጋሮቹን ህብረቱ አሳስቧል። ዘገባው አያይዞም የሰብአዊ እርቅ ከታወጀበት በአውሮፓውያኑ የቀን አቆጣጠር ካለፈው መጋቢት መጨረሻ አንስተው በሰሜን ኢትዮጵያ የሚካሄደው ጦርነት መረጋጋት ማሳየቱንና ይህም ቁጥሩ ስድስት ሚሊዮን ለሚደርሰው የትግራይ ህዝብ በእጅጉ የሚያስፈልገውን ዓለም አቀፍ እርዳታ የጫኑ ከባድ ተሽከርካሪዎች ዳግም እንዲንቀሳቀሱ ማስቻሉን አመልክቷል። ዩናይትድ ስቴትስ ሶማሊያ ውስጥ በአልሸባብ ታጣቂዎች ላይ ባደረሰችው የአየር ጥቃት አስራ አራት ታጣቂዎችን መግደሏን የማዕከላዊ ሶማሊያ ባለስልጣናት ተናገሩ። ዩናይትድ ስቴትስ የአየር ጥቃቱን ያደረሰችው በአልሸባብ ታጣቂዎች ላይ ጥቃት እያካሄዱ ለነበሩ የሶማሊያ ወታደሮች ድጋፍ ለመስጠት መሆኑን ቪኦኤ በስልክ ያነጋገራቸው ወታደራዊ ባለስልጣናት ተናግረዋል። በአካባቢው የሚገኘውን የጽንፈኛ እስላማዊ ቡድን ጠንካራ ይዞታ መቆጣጠሩንና ምሽጎቹን በሙሉ መደምሰሱን የሶማሊያ የጦር ሰራዊት አስታውቋል። የዩናይትድ ስቴትስ የጦር ኃይል ስለ አየር ጥቃቱ እስካሁን የሰጠው አስተያየት የለም። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ባለፈው ሳምንት በሰጠው መግለጫ ከኢትዮጵያ ጋር በሚያዋስነው የሶማሊያ ሂራን ክፍለ ግዛት ዋና ከተማ በሌደ ወይን አቅራቢያ የሶማሊያን የጦር ሰራዊት ለማገዝ ባካሄደው የአየር ጥቃት አራት የአልሸባብ አሸባሪዎችን መግደሉን አስታውቆ እንደነበረ ይታወሳል። ከግብፅ ዋና ከተማ ከካይሮ ወጣ ብላ በምትገኘው ጊዛ ህዝብ በሚበዛበት ኢምቢባ የተባለ አካባቢ በአንድ ኦርቶዶክስ ቤተ ክርስቲያን ላይ በደረሰ ቃጠሎ ቢያንስ 41 ሰዎች መሞታቸውን የሀገሪቱ የጤና ሚኒስቴር አስታወቀ። የአይን ምስክሮች ቃጠሎው የተነሳው በቤተክርስቲያኑ ክርስቲያኑ የአየር ሙቀት ማስተካከያ ውስጥ በተፈጠረ የኤሌክትሪክ ብልሽት ተከትሎ መሆኑን አስታውቀዋል። አቡሲፊን ሲፊን በተባለው ቤተ ክርስቲያን አደጋው በደረሰበት ወቅት አምስት ሺህ የሚሆኑ ምዕመናን እንደነበሩን የተገለጸው ቃጠሎውን ተከትሎ በተፈጠረው ግፊያ መሀል የተረጋገጡ ሰዎች እንደነበሩና የሞቱትም የሚበዙት ህጻናት መሆናቸውን ሮይተርስ ዘግቧል። የግብጽ ጠቅላይ ሚኒስትር ሙስተፋ ማድቡሊና የጊዛ አስተዳዳሪ ጀነራል አህመድ ራሽድ ወደ ስፍራው ተጉዘው በአደጋው ለተጎዱትና ለሞቱት ሰዎች ቤተሰቦች ሐዘናቸውን የገለጹ ሲሆን ድጋፍ እንደሚያደርጉላቸው ቃል ገብተዋል። ዚምባብዌ ውስጥ ካለፈው ሚያዝያ ወር ወዲህ 80 ሕጻናት በኩፍኝ በሽታ ምክንያት መሞታቸውን የጤና ሚኒስቴሩ አስታወቀ። በሽታው የተዛመተው በአንድ የቤተ ክርስቲያን በዓል ላይ በርካታ ሰዎች ከተሰባሰቡ በኋላ እንደሆነ ነው የገለጸው። የጤና ሚኒስቴሩ ትናንት እሁድ ያወጣው መግለጫ ወረርሽኙ በመላ ሀገሪቱ መዛመቱን ይፋ ማድረጉን ሮይተርስ ዘግቧል። የጤና ሚኒስትሩ ጃስፐር ቺሜዲዛ እንዳስታወቁት የኩፍኝ ወረርሽኙ መቀስቀሱ ከተነገረ ወዲህ 125 ለበሽታው የተጋለጡ ሰዎች በምርመራ ተገኝተዋል። ሚያዚያ አስር ቀን እንደ አውሮፓውያን አቆጣጠር ከተካሄደው ሃይማኖታዊ ስብሰባ በኋላ የመጀመሪያው የኩፍኝ ተጋላጭ ከተገኘ ወዲህ በአሁኑ ሰዓት በሽታው በመላው ሀገሪቱ እንደተሰራጨ አሳውቀዋል። በኩፍኝ ምክንያት ከሞቱት ህጻናት መካከል የሚበዙት የሞቱት በሃይማኖታዊ እምነት ምክንያት መከላከያ ክትባቱን የማይወስዱ ማህበረሰቦች ህጻናት መሆናቸውን የጤና ሚኒስቴሩ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ኃይሎች ምስራቃዊ ዶንባስ ክፍለ ግዛት ላይ ከባድ የመድፍ ድብደባ ማድረሳቸውን የዩክሬን ወታደራዊ ባለስልጣናት ገለጡ። ከዛፖሪዥያ ከተማ በስተ ደቡብና በስተ ምስራቅ አካባቢዎችም የሩሲያ ኃይሎች በታንክና በአየር ጥቃት ማድረሳቸውን የዩክሬን ጀነራል አመልክተዋል። በዛፖሬዥያ በሚገኘው የኒውክሌየር ኃይል ማመንጫ ዙሪያ ውጥረቱ እንደተባባሰ ነው። ሁለቱም ወገኖች ወደ አካባቢው ተኩሰዋል በማለት ሲወነጃጀሉ ቆይተዋል። ሩሲያ ዩክሬን ላይ ወረራዋን በከፈተችበት ወቅት የኒውክሌየር ኃይል ማመንጫውን ተቆጣጥራው እንደነበረ ይታወሳል። የዓለም አቀፍ የአቶሚክ ኃይል ድርጅት ኃላፊ ውጊያው ካልቆመና ተቆጣጣሪዎች እንዲገቡ ካልተፈቀደ የኒውክሌር አደጋ ይከሰታል ሲል ማስጠንቀቁ ይታወሳል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንት ማታው ዕለታዊ የምሽት ንግግራቸው፣ ፕሬዚደንት ቭላዲሚር ፑቲን የከፈቱትን ጦርነት ሩሲያውያን እንዲቃወሙ ሲሉ ተማጽኖ አሰምተዋል። ዝም ያላችሁ ሩሲያውያን ጦርነቱን እንደ ደገፋችሁ ነው የሚቆጠረው ብለዋል ዜሌንስኪ። በመጨረሻም የቻይና የጦር ኃይል ዛሬ ሰኞ ታይዋን አጠገብ ተጨማሪ የጦር ልምምዶችን ማካሄዱን አስታወቀ። የቻይና የጦር ኃይል ልምምዱን ያደረገው ወደ ታይዋን የተጓዙ የዩናይትድ ስቴትስ ምክር ቤት አባላት ከፕሬዚደንቱ ሳይ ኢንግ ዌን ጋር ተገናኝተው በተነጋገሩበት በዚህ ወቅት ሲሆን ታይዋን ግዛቴ ነች የምትለው ቻይና ጉብኝቱን ሉዓላዊነቴን የሚዳፈር አድራጎት ነው ብላለች። በሴኔተር ኤድ ማርኪ የተመሩት የዩናይትድ ስቴትስ ምክር ቤት አባላት አስቀድሞ ያልተገለጸውን ጉብኝት ሊያደርጉ ታይፔ የገቡት ትናንት እሁድ ምሽት ሲሆን የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፐሎሲ በቅርቡ ካደረጉትና የቻይናን ወታደራዊ እንቅስቃሴ ካስከተለው ጉብኝት ጋር ይህ ሁለተኛ የከፍተኛ ልኡካን ጉብኝት መሆኑ ነው። የታይዋን አዋሳኝ አካባቢዎችን የሚቆጣጠረው የቻይና ምስራቃዊ ቀጣና ክፍለ ጦር ዛሬ ታይዋን አካባቢ ባሉ የባህርና የአየር ክልሎች የጦርነት ዝግጅትና ልምምድ መርሃ ግብሮችን አካሂደናል ብሏል። የጦር እንቅስቃሴውን ያደረግነው ዩናይትድ ስቴትስና ታይዋን የቀጠሉት የፖለቲካ ተንኮልና የታይዋን ሰርጥን ሰላምና መረጋጋት የማናጋት እንቅስቃሴ ሲል የጠራውን ለማስቆም እንደሆነ ነው የተናገረው። በዲሞክራቱ የዩናይትድ ስቴትስ ሴኔተር ኤድ ማርኪ የተመራው አምስት አባላት ያሉት የልኡካን ቡድን ዛሬ ሰኞ የታይዋንን ፓርላማ ጎብኝቷል። ጉብኝቱ ራስ ገዟ ደሴት በአሜሪካ ምክር ቤት አባላት ዘንድ ያላትን ድጋፍ ይበልጡን የሚያሳይ እንደሆነ ተመልክቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጂታዬን ለዓለም ዜናዎቹ እናመሰግናለን። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሰኞ ነሐሴ 9 2014 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባችን ስንመለስ ሀያ ሶስት ሺህ ሜትሪክ ቶን ስንዴ የጫነ የተባበሩት መንግስታት ድርጅት መርከብ ከዩክሬን ኦዴሳ ወደብ መነሳቱንና እህሉ በጅቡቲ ወደብ በኩል ወደ ኢትዮጵያ እንደሚጓዝ የተባበሩት መንግስታት ድርጅት አስታወቀ። በዓለም ምግብ ፕሮግራም አማካኝነት ከዩክሬን የሚጓጓዘው ስንዴ ሌሎች በድርቅ የተጎዱ ሀገሮች እንደሚላክም ተገልጿል። የስንዴ ጭነቱ ወደ ኢትዮጵያ እንደሚጓዝ ይፋ ከተደረገ በኋላ ኢትዮጵያ ከውጭ ስንዴ ልታስገባ መሆኑ በተለያዩ የማህበራዊ መገናኛ ሚዲያ ላይ ተሰራጭቶ የነበረ ሲሆን ኢትዮጵያ ሩሲያ ከዩክሬን ምንም አይነት የስንዴ ግዢ አለም አካሂዷን የኢትዮጵያ መንግስት አስታውቋል። በዚህ ዙሪያ የተቀና የተዘጋጀው ዘገባ ቀጥሎ ይቀርባል። የሩሲያና ዩክሬን ጦርነት ከተጀመረ ወዲህ ለሰብዊ እርዳታ የሚውል ስንዴ የጫነ የተባበሩት መንግስታት ድርጅት መርከብ ለመጀመሪያ ጊዜ ከዩክሬን የጥቁር ባህር ኦዴሳ ወደብ መነሳቱን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ተናግረዋል። መርከቡ የተነሳው ትላንት እሁድ ነሐሴ 8 2014 ዓ ም መሆኑን ጨምረው ገልጸዋል። ስንዴው በዓለም ምግብ ፕሮግራም በኩል ወደ ኢትዮጵያ እንደሚጓዝና እርዳታውም ተቋሙ በአፍሪካ ቀንድ ለተከሰተው ብርቅ እየሰጠ የሚገኘው ምላሽ አካል መሆኑንም አብራርተዋል። ጦርነቱን ተከትሎ በዓለም ዙሪያ የታየውን የምግብ እጥረት ለማቅለል ሩሲያና ዩክሬን ሐምሌ ወር ላይ ስምምነት ላይ ከደረሱ ወዲህ ከዩክሬን የተነሱ ምግብ ጫኝ መርከቦች በተለያዩ ሀገሮች ለሚገኙ ነጋዴዎች የተሸጡ ሲሆን፣ የዓለም ምግብ ፕሮግራም ለመጀመሪያ ጊዜ የሚገዛው ስንዴ በቅድሚያ ወደ ኢትዮጵያ እንደሚላክ በተቋሙ የዩክሬን ምክትል ዳይሬክተር የሆኑት ሜሪያን ዋርድ ለአዣንስ ፍራንስ ፕሬስ ገልጸዋል። This ship will be taking 23,000 metric tons of wheat to the hungry people. ይህ መርከብ 23,000 ሜትሪክ ቶን የሚሆን ስንዴ በጅቡቲ በኩል አድርጎ በኢትዮጵያ በረሃብ ለተጎዱ ሰዎች የሚወስድ ነው። ይሄ ግን የመጀመሪያው እንደሆነና ተጨማሪ መደበኛ እንቅስቃሴዎቻችንን እንደምንቀጥል ተስፋ እናደርጋለን። ምክትል ዳይሬክተሯ አክለው የዓለም ምግብ ፕሮግራም ከፍተኛ መጠን ያለው ምግብ ከዩክሬን በመግዛት በዓለም ዙሪያ በድርቅ ለተጎዱ ሀገራት በእርዳታ መልክ እንደሚያደርስና ይህ ሂደት ይቀጥላል ብለው እንደሚያምኑም ገልጸዋል። ባለፈው ዓመት የዩክሬን ምግብ በዓለም ዙሪያ ከ400 ሚሊዮን በላይ ሰዎችን መግቦ ነበር። የዓለም የምግብ ፕሮግራምም 880,000 ሜትሪክ ቶን እህል ገዝቶ ወደ ሶማሊያ ወደ የመን ወደ ኢትዮጵያና ወደ ሱዳን አጓጉዟል። ስለዚህ ትልቁ መልእክታችን አለም የዩክሬንን ምግብ ይፈልጋል፣ የዓለም የምግብ ፕሮግራምም የዩክሬንን ምግብ ይፈልጋል። ይህ በዓለም ዙሪያ ለተራቡ ሰዎች የሚደረገው የተለመደ እንቅስቃሴ የመጀመሪያው እንደሆነ ተስፋ እናደርጋለን። የዩክሬን መሰረተ ልማት ሚኒስትር አሌክዛንደር ኮብራኮቭ በትዊተር ገጻቸው ባስተላለፉት መልእክት የዓለም ምግብ ፕሮግራም ከዩክሬን የሚጭነው እህል በአርባ ዓመታት ያልታየ ድርቅ ባጠቃቸው ሶማሊያና ኬንያም የእህል አቅርቦት ድጋፍ እንደሚያደርግ ያስታወቁ ሲሆን የሚጫነው እህል መጠን በመጪዎቹ ሳምንታት እየጨመረ እንደሚሄድ ተስፋቸውን አብራርተዋል። ይህ እንቅስቃሴ የመንግስታቱ ድርጅት ዋና ጸሐፊ ጉቴሬሽ ኬቭን በጎበኙበት ወቅት ያቀረቡትና በዩክሬን ፕሬዚደንት የተደገፈ ነው። ለዚህም የድርጅቱን አባላትና ዩክሬን በጥቁር ባሕር ላይ እህል እንድታጓጉዝ ተያዥ የሆነችውን ቱርክን አመሰግናለሁ። በመጪዎቹ ሳምንታት የሚጫነው እህልና የመርከብ ቁጥር እንደሚጨምርና ከጦርነቱ በፊት እንልክ የነበረውን ያክል መጠን ላይ እንደምንደርስ ተስፋ እናደርጋለን። የተባበሩት መንግስታት ድርጅት የረሃብ ስጋት ተደቅኖባቸዋል ከሚላቸው አምስት ሀገሮች ውስጥ ኢትዮጵያ አንዷ ስትሆን የዓለም ምግብ ፕሮግራም የዩክሬን አስተባባሪ ዴኒስ ብራውን ከዩክሬን የሚላከው ስንዴ በተለይ ለእነዚህ ሀገራት እጅግ አስፈላጊ መሆኑን እና እህሉን የመላክ አቅም መኖሩን ጠቁመዋል። በአሁኑ ወቅት በረሃብ አይነት ሁኔታ ውስጥ ያሉ ቢያንስ አምስት ሀገሮች አሉ። ሌሎች ሀያ ሀገሮች ደግሞ የረሃብ አደጋ ያሰጋቸዋል በሚል ዝርዝር ውስጥ የተቀመጡ ናቸው። ስለዚህ የሚላከው እህል በተለይ ለእነዚህ ህዝቦች እጅግ አስፈላጊ ነው። እሁድ ዕለት ከዩክሬን የተነሳችው ብሬቭ ኮማንደር የተሰኘች መርከብ የጫነችው ስንዴ በምስራቅ አፍሪካ በምትገኘው ጅቡቲ ወደብ ላይ ከተራገፈ በኋላ ወደ ኢትዮጵያ እንደሚጓዝ የተባበሩት መንግስታት ድርጅት አመልክቷል። ይህ በእንዲህ እንዳለ የስንዴ ጭነቱ ወደ ኢትዮጵያ እንደሚጓዝ ይፋ ከተደረገ በኋላ ኢትዮጵያ ስንዴ ከውጭ ልታስገባ እንደሆነ በተለያዩ የማህበራዊ መገናኛ ሚዲያ ላይ ተሰራጭቶ ነበር። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ነሐሴ ዓ ም ድሬዳዋ ከተማ ላይ የአረንጓዴ አሻራ መርሃ ግብር መጠናቀቅን በማስመልከት ባደረጉት ንግግር ኢትዮጵያ ከዩክሬን ምንም አይነት የስንዴ ግዢ አለማካሄዷን ገልጸዋል። ከቅርብ ጊዜ ጀምሮ አንዳንድ ነገር ይሰማል። ኢትዮጵያ በድርቅ ልትመታ ነው፣ ድርቅ ኢትዮጵያን ሊያጠቃታል የሚል ዜና በስፋት ይሰማል። እንዲሁም ኢትዮጵያ ስንዴ ገዝታ ስንዴዋ በጀልባ ተጭኗል የሚል ዜናም ተሰምቷል። ኢትዮጵያ ስንዴም አልገዛችም፣ ኢትዮጵያ ድርቅም አይመታትም። ዋናው የድርቅና የስንዴው ዓላማ ስንዴ ኤክስፖርት እናደረጋለን ስላል ቀድሞ የማጥላላት ዘመቻ አካል ነው። ስንዴ ስንዴ ኤክስፖርት እናደረጋለን እያሉ ስንዴ ያስገባሉ። ስንዴ ኤክስፖርት እናደረጋለን እያሉ በድርቅ ተመቱ ለማለት እንዲያመቻቸው ነው። ለምሳሌ የተባበሩት መንግስታት ድርጅት መርከቧ የጫነችው ስንዴ በዓለም ምግብ ፕሮግራም አማካኝነት ከዩክሬን የሚጓዝ መሆኑን ያስታወቀ ሲሆን በማህበራዊ ሚዲያ ላይ ከተሰራጨው ዘገባ ውጪ ኢትዮጵያ ከውጪ ስንዴ ስለመግዛቷም ሆነ ስለማስጫኗ ከየትኛውም ተቋም በይፋ የወጣ መረጃ የለም። ለዚህ የጠቅላይ ሚኒስትር አብይ አህመድ ንግግር ተጨማሪ ማብራሪያ ለማግኘት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ጠይቀን ነበር በኢትዮጵያ መንግስት በኩል የተገዛ ስንዴ የለም። መንግስት ካልገዛው እንግዲህ የሚገዛው አካል ነው እንጂ መግለጽ ያለበት። እኛ አሁን እንዲህ ነው ማለት አንችልም። ምንም የሚታወቅ ነገር የለም ማለት ነው። በመንግስት ደረጃ ምንም የታዘዘ ግዢ የለም። የስንዴ ግዢ፣ የእህል አቅርቦት ከዩክሬንም ሆነ ከሌላ የትኛውም ሀገር የታዘዘ የለም። ራስን ለመቻል ከፍተኛ እንትን እየተደረገ ነው። በዚህ አመት የስንዴ ግዢ አልተፈጸመም። በበጋ ወራት በጣም ብዙ ስንዴ ተመርቶ ስለ ስለነበረ ግዢ አልተፈጸመም። አብዛኛውን የስንዴ አቅርቦቷን ከሩሲያና ዩክሬን ታገኝ የነበረችው ኢትዮጵያ በሁለቱ ሀገራት መካከል የሚካሄደው ጦርነትና በሀገሪቱ ሰሜናዊ ክልል የተፈጠረው ግጭት የእርሻ ስራ ማስተጓጎሉን ተከትሎ የተፈጠረውን የስንዴ እጥረት እንዲያቃልል የሀገር ውስጥ ምርት ለማሳደግ መንግስት ባደረገው ጥረት በመጪው አመት ሀገሪቱ እስከ ዛሬ ካመረተችው ከፍተኛ የሆነ አምስት ነጥብ ሰባት ሚሊየን ሜትሪክ ቶን ስንዴና አስር ነጥብ ሁለት ሚሊየን ሜትሪክ ቶን በቆሎ እንደሚኖራት የዩናይትድ ስቴትስ ግብርና መስሪያ ቤት ትንበያ አመልክቷል። ዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የሰማችሁት የአብይርስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ኬንያውያን ባለፈው ሳምንት በሰጡት ድምጽ የአሁኑን ምክትል ፕሬዝዳንት ዊሊያም ሩቶን ለፕሬዝዳንትነት መምረጣቸውን የሀገሪቱ የምርጫ ኮሚሽን አስታወቀ። ረብሻ የታየበት ዛሬ የተካሄደው የምርጫ ውጤት ማሳወቂያ ስነስርዓት ለሰዓታት ዘግይቶ ሲጀመር ጸጥታ አስከባሪዎች ሲያውኩ የነበሩ ሰዎችን እየገፈተሩ ሲያስወጡ በቀጥታ ስርጭት ተላልፏል። ምክትል ፕሬዚዳንት ዊሊያም ሩቶ ሰባት ነጥብ አስራ ስምንት ሚሊየን ድምጽ ወይም ሀምሳ ነጥብ አርባ ዘጠኝ ከመቶ፣ ተፎካካሪያቸው ራይላ ኦዲንጋ ስድስት ነጥብ አራት ሚሊየን ድምጽ ወይም ከመራጩ አርባ ስምንት ነጥብ ስምንት አምስት ከመቶውን ድጋፍ ማግኘታቸውን የኮሚሽኑ ኃላፊ ዋፉላ ቼቡካቲ ባሰሙት እወጃ አስታውቀዋል። ዝርዝሩን እንግድ ወልድ ያቀርበዋል። ባለፈው ማክሰኞ የተካሄደው የኬንያ ምርጫ ውጤቱ ዛሬ ሲገለጽ ምክትል ፕሬዝደንት ዊሊያም ሩቶ ሰባት ነጥብ አንድ ስምንት ሚሊዮን ድምፅ ወይም ሀምሳ ነጥብ አራት ዘጠኝ በመቶ ድምፅ ሲያገኙ ተፎካካሪያቸው ራይላ ኦዲንጋ 6.4 ሚሊየን ወይም 48.85 በመቶ ድምፅ ማግኘታቸውን የኮሚሽኑ ሊቀመንበር ዋፉላ ቼቡቲካ ረብሻው ከበረደ በኋላ ባሰሙት ወጃ አስታውቀዋል። ሊቀመንበሩ ውጤቱን ከማወጃቸው ደቂቃዎች በፊት የምርጫና ድንበር ኮሚሽኑ ምክትል ሊቀመንበር ጁሊያና ችሪያ እርሳቸውና ሌሎች ሶስት ኮሚሽነሮች ውጤቱን እንዳልተቀበሉት ተናግረዋል። የድምፅ ቆጠራው ሂደት በጣም ግልጽ ያልሆነ ነበር ያሉት ኮሚሽነሮች ዝርዝር ጉዳዮችን ከመናገር ተቆጥበዋል። አሶሴትድ ፕሬስ በበኩሉ እንደዘገበው የዊሊያም ሩቶ ተፎካካሪ የሆኑት ራያለ ኦዲንጋ ቃል አቀባይ በኮሚሽኑ የታወጀውን የሩቶ አሸናፊነት ውጤት እንደማይቀበሉት ተናግረዋል። በኮሚሽኑ ሊቀመንበር የተገለጸው ውጤት ዋጋ የለውም፣ ምክንያቱም እንዲህ ዓይነቱን ከባድ ውሳኔ ለመወሰን የኮሚሽነሮች ኮረም አልተሟላም። አሁን እየተካሄደ ያለው ሂደት ሕገ ወጥ ነው ብለዋል የኦዲንጋ ቃል አቀባይ የሆኑት ማካው ሙትዋ። ውጤቱ የተገለጸው ለፕሬዚዳንቱ ወንበር በሚወዳደሩት ሁለቱ ግንባር ቀደም ተፎካካሪ ደጋፊዎች መካከል ውጥረት እያደገ ባለበት ወቅት ነው። በምርጫ አልተሳካላቸው ኦዲንጋ የወቅቱን ፕሬዚደንት እሁሩ ኬንያታን ድጋፍ አግኝተው ነበር። የምርጫ ኮሚሽኑ መገናኛ ብዙሃን ከቀኑ ዘጠኝ ሰዓት በናይሮቢ በሚገኘው የቆጠራ ጣቢያ እንዲገኙ ቢያሳውቅም ይፋ የማድረጉ ሥነ ሥርዓት ለሰዓታት ዘግይተዋል። ባለፈው ሳምንት ቆጠራው በመካሄድ ላይ ሳለ ሁለቱ መጎኖች አንደኛው ሌላውን በምርጫ ማጭበርበር በመወንጀሉ ውጥረት ሰፍኖ ቆይቷል። የምርጫ አስፈጻሚዎች ማጭበርበር እየፈጸሙ ነው የሚለው ክስ በተለይም ከቀድሞው ጠቅላይ ሚኒስትርና ለፕሬዝደንትነት ከተፎካከሩት ራይላ ኦዲንጋ በኩል አይሎ መጥቶ ነበር። አርብ እለት ከጋዜጠኞች ጋር ቆይታ ያደረጉትና በምርጫ ላይ የሚያተኩረው የሲቪል ማኅበረሰብ እና የሰብአዊ መብት ድርጅቶች ስብስብ የሆነው አንጋዛ ንቅናቄ መሪ ግላድዌር ኦቲየ ነው የምርጫ ኮሚሽኑ ማጭበርበር ተፈጽሟል የሚለውን ውንጀላ እንዲያጣራ ጠይቀዋል። ሕግ የጣሱ የምርጫ አስፈጻሚዎችን በተመለከተና ስለሚወሰድባቸው ሕጋዊ እርምጃ በተመለከተ የምርጫ ኮሚሽኑ ሙሉ ኃላፊነት እንዲወስድ እንጠይቃለን። ምን ያክል የምርጫ ውጤቶች ተቀይረው እንደነበር ኮሚሽኑ ኦዲት አድርጎ እንዲያሳውቅ እንጠይቃለን። የኬንያ ፖሊስ የምርጫ ማጭበርበር የፈጸሙትን በቁጥጥር ስር እንዲያውል በአስቸኳይ እንዲመረምርና አጥፊዎች ላይ ፍርድ እንዲሰጥ እንጠይቃለን። እዚህ ሀገር ውስጥ በተደጋጋሚ የምርጫ ማጭበርበር የሚያሰሙት ሰዎች ኃላፊነት እንዲወስዱ መጠየቂያው ጊዜ አሁን ነው። ከዚህ በፊት በኬንያ ተካሄደው የነበሩ ምርጫዎች ወደ ተቃውሞ ግድያና በጎሳዎች መካከል ግጭት አምርተው እንደነበር ይታወቃል። እንደ አውሮፓውያን አቆጣጠር በ2007 ከተደረገው ምርጫ በኋላ ከ1200 በላይ ሰዎች ሲገደሉ በ2017 ከተደረገው ምርጫ በኋላ ደግሞ ከ100 በላይ ሰዎች ሕይወታቸውን አጥተዋል። የሁለቱ መሪ ተፎካካሪዎች የምርጫ ኃላፊዎች በየራሳቸው አሸናፊ መሆናቸውን በማወጃቸው በኬንያ ውጥረት ሰፍኖ ሰንብቷል። ትናንት እሁድ በተካሄደ የቤተ ክርስቲያን ሥነ ሥርዓት ላይ ኦዲንጋና ሩቶ ኬንያውያን የምርጫ ኮሚሽኑን ውጤት እንዲጠብቁና ሰላም እንዲጠበቅ ጥሪ አድርገዋል። በተከታዩ ዘገባችን ደግሞ የሶማሊያን የድርቅ ሁኔታ ይሆናል የምንመለከተው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ትላንት እሁድ በቫቲካን ቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ባሰሙት መልእክት በሶማሊያና በአካባቢዋ በሚገኙ ሀገሮች እየደረሰ ያለው ከፍተኛ ሰብአዊ ቀውስ የዓለም አቀፉ ማህበረሰብ ትኩረት እንዲስብ ሲሉ ጥሪ አሰምተዋል። በሌላ በኩል አፍሪካ ቀንድ ላይ በበረታው ቅ ምክንያት ሚሊዮኖች በተፈናቀሉባት ሶማሊያ የተባበሩት አረብ ኤሚሬቶች መንግስት የላከው አጣዳፊ የምግብ እርዳታ ከትላንት በስቲያ ሞቃዲሾ ገብቷል። ከሞቃዲሾና ከቫቲካን የተቀናበሩ የተጠናቀሩትን ዘገባዎች ደረጀ ደስታ እንደሚከተለው አቀናጅቷቸዋል። ለዘንድሮው ድርቅ በከፋ ሁኔታ የተጋለጠችው ሶማሊያ መንግስት ከተባበሩት አረብ ኤምሬቶች የተላከላትን አርባ ኮንቴይነር የምግብ እርዳታ ሞቅዲሾ ውስጥ ከትናንት በስቲያ ቅዳሜ በተካሄደ ስነ ስርዓት ተረክበዋል። እርዳታውን ለሶማሊያ መንግስት ባለስልጣናት ያስረከቡት የተባበሩት አረብ ኤምሬቶች አምባሳደር ሞሐመድ አሊ ኦትመኒ አገራቸው ካበረከተችው በሺዎች ቶኖች የሚገመቱ የእርዳታ አቅርቦት ውስጥ ከ10 ሺህ ኩንታል በላይ የሚሆነው ከኤምሬቶቹ ቀይ ጨረቃ ማህበር የተገኘ መሆኑን ተናግረዋል። ቀደም ሲል መንግስታቸው ለተመሳሳይ ዓላማ ለሶማሊያ መንግስት ወደ 95 ሚሊዮን ዶላር እርዳታ መለገሱንም አምባሳደሩ አስታውሰዋል። እርዳታውን ለመረከብ በስፍራው የተገኙት በሶማሊያ ጠቅላይ ሚኒስትር ጽሕፈት ቤት የክልል ጉዳዮች ሚኒስትር ኸርሲ ጃማጋኒ ሶማሊያውያንና ዓለም አቀፉ ማህበረሰብ ሰብአዊ ቀውሱን ለመከላከል በሚደረገው ጥረት እንዲረባረቡ ጠይቀዋል። ናባዛት ሀይሰታን ማሙል የከረ ደንበይናት ዛሬ እዚህ የተገኘነው ከተባበሩት አረብ ኤሜሬቶች በአምባሳደሩ በኩል ለድርቅ አደጋ ለተጋለጠው ሕዝባችን የተላከውን እርዳታ ለመቀበል ነው። በድርቅ አደጋ ለተጎዱ ሰዎች አሁንና ከዚህ በፊት ለተሰጠው እርዳታ የተባበሩት አረብ ኤሜሬቶችን እናመሰግናለን። በድርቅ አደጋው ውስጥ ያሉት ሰዎቻችን ያሉበትን ሁኔታ እናውቃለን። በሶማሊያ ያሉ ሌሎች ወገኖችና ሶማሊያውያን እርዳታ ለሚያስፈልጋቸው ሰዎች ለመድረስ የሚደረገውን ጥረት እንዲቀላቀሉ ጥሪያችንን እናስተላልፋለን። ይህ በእንዲህ እንዳለ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስም ትናንት በቫቲካን ቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ባሰሙት ንግግር የሶማሊያው ሰብአዊ ቀውስ ዓለም አቀፍ ትኩረት እንዲያገኝ የሚፈልጉ መሆኑን ተናግረዋል። በሶማሊያና በአካባቢው ባሉ አንዳንድ ሀገሮች የተከሰተው ከባድ ሰብአዊ ቀውስ ትኩረት እንዲስብ ማድረግ እፈልጋለሁ። ዓለም አቀፉ ማኅበረሰብ ለዚህ አጣዳፊ ችግር በተሳካ ሁኔታ ምላሽ እንደሚሰጥ ተስፋ አደርጋለሁ። ሊቃነ ጳጳሳቱ ሶማሊያና የአፍሪካ ቀንድ አካባቢ ሕዝቦች ከድርቁ በፊትም ለሌሎች ችግሮች የተጋለጡ እንደነበሩ አስታውሰው ድርቁ ተጨማሪና የከፋ አደጋ የደቀነባቸው መሆኑን ገልጸዋል። ሌ ፖፑላሲዮን ኮስታ ሬጆን ጃ ኖ ን ኮንዲሲዮን ሞልቶ ፕሬካሪ ሲ ትሮን ራ ን ሞርታሌ። በዚህ አካባቢ ያሉት ህዝቦች ቀደም ሲልም በከፍተኛ ስጋት ውስጥ የሚኖሩ ሲሆን አሁን ደግሞ በድርቁ የተነሳ ለሞት አደጋ የተጋለጡ ሆነው ራሳቸውን አግኝተውታል። ሶማሊያ ባለፉት አርባ ዓመታት ውስጥ ያልታየ ብርታትና ስፋት ላለው ድርቅ መጋለጧ የተነገረ ሲሆን ከመላ ግዛቷ ዘጠና ከመቶ ያህሉ በድርቅ መመታቱ ተመልክተዋል። በተለይ ህጻናት ምግብ በማጣት መጎዳታቸውና ከድርቁ ጋር በተያያዙ ህመሞችና በሽታዎች ምክንያት ከአምስት መቶ በላይ ህጻናት መሞታቸው ተገልጸዋል። ምግብ ውሃ፣ መጠለያና ሌሎች እርዳታዎችን የሚፈልግ ከ50 ሺህ በላይ ሰው በጌዶ ክልል ዶሎው ከተማ ከሚገኘው የመጠለያ ሰፈር መግባቱን የሶማሊያ ባለስልጣናት ለቪኦኤ ተናግረዋል። ከጠቅላይ ሚኒስትሩ ጽሕፈት ቤት የተገኘው መረጃ እንዳመለከተው ድርቁ እስካሁን ከ2 ሚሊዮን በላይ ከብቶችን የገደለ ሲሆን ከአገሪቱ አጠቃላይ የከብት ሀብት 28 ከመቶ የሚሆነውን መጉዳቱ ተገልጸዋል። አቡነ ፍራንሲስ በትናንትናው መልዕክታቸው ዓለም መላቀልቡን በዩክሬን ጦርነት ላይ በማድረግ የሶማሊያው ድርቅ ትኩረት እንደተነፈገው አሳስበዋል። እንደ እንዳለመታደል ሆኖ የዩክሬኑ ጦርነት ትኩረትንና ያለውን ጥሪት ሁሉ ወስዷል። ይሁን እንጂ ረሃብን መዋጋት እንዲሁም ጤናና ትምህርት ከፍተኛውን ጥረት የሚጠይቁ ጉዳዮች ናቸው። ሶማሊያ ለሶስት ተከታታይ ዓመታት የተራዘመው ድርቅ ብሔራዊ አጣዳፊ አደጋ መሆኑን ባለፈው ዓመት አውጃ ነበር። ከዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ዋሽንግተን ላይ የዩናይትድ ስቴትስ ሕግ አውጪዎች በቅርቡ ኤፍቢአይ ፍሎሪዳ ግዛት ውስጥ በሚገኘው የቀድሞ ፕሬዚዳንት ዶናልድ ትራምፕ መኖሪያ ቤት ላይ ላደረገው ፍተሻ የየበኩላቸውን ምላሽ መስጠት ቀጥለዋል። የፍተሻ ማዘዣው ከሌሎች ነገሮች በተጨማሪ የስለላ ጉዳዮችን የሚመለከተውን ሕግ ሊጥሱ በሚችሉ ጉዳዮች ላይ የሚደረጉ ምርመራዎችን ያሳያል። ይሁንና ትራምፕና ደጋፊዎች ቻቸው ፍተሻውን ለፖለቲካዊ አላማ ሲባል የተፈጸመ ነው ሲሉ ፈጥነው ተቃውመውታል። የአሜሪካ ድምጹ አራሽ አረብ ሳዲ ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ኤፍቢአይ ባለፈው ሰኞ ማምሻው ላይ ነበር በፓልም ቢች ፍሎሪዳ ማራላጎ በሚገኘው የቀድሞ ፕሬዚዳንት ዶናልድ ትራምፕ የግል መኖሪያ ቤትና የጎልፍ መጫወቻ ስፍራ ፍተሻ ያካሄደው። የፌዴራል ቢሮው ሰራተኞች ፕሬዚዳንቱ ምስጢራዊ ሰነዶችን ከዋይት ሃውስ መውሰድ ያለመውሰዳቸውን ለማጣሪያ የተያዙት የምርመራ ሂደት አካል በሆነ እርምጃም የትራምፕ ጠበቃ በተገኙበት አንድ ካዝና ከፈቱ። ከእነዚያ ሰነዶች መካከል አንዳንዶቹ ከፍተኛ ሚስጥርና ጥንቃቄ ስለሚሹ ተለይተው የተቀመጡ መረጃዎች የሚል ምልክት የተደረገባቸው ናቸው። ይህ ይፋ ቢደረግ በብሔራዊ ደህንነት ላይ እጅግ የከፋ ጉዳት ሊያደርሱ የሚችሉ ከፍተኛ ጉዳዮች ከሚሰየሙባቸው ስያሜ አንዱ ነው። ስለሆነም ደህንነታቸው ባልተጠበቀበት ከተራ ቁልፍ አሊያም በሆቴል ውስጥ ከሚኖራቸው ማስቀመጫዎች ባላለፈ ምንም አይነት ጥበቃ ሳይደረግላቸው እንዲቆዩ መደረጋቸው በእጅጉ የሚያሳስብ ነው። ትራምፕ እና ደጋፊዎቻቸውም ፍተሻው በፖለቲካ ሳቢያ የተደረገ ስልጣንን ያለአግባብ ይጠቀመ ነው ሲሉ የባይደን ዋይት ሃውስ ውድቅ ያደረገውን የተቃውሞ ድምፅ ፈጥነው አሰምተዋል። አይ ውድ ሪማይንድ አር ፎክስ ኦን ዘ አዘር ሳይድ በሌላኛው ጎራ ያሉትን ወገኖቻችንን ወይም ሪፐብሊካኖችን የኤፍቢአይ ዳይሬክተሩ የተሾሙት በቀድሞ ፕሬዝዳንት ወይም ትራምፕ መሆኑን ላስታውሳቸው ወዳለሁ። ሜሪ ጋርላንድ የሁለቱም ጎራ ህግ አውጪዎች ድጋፍ ተችሯቸው እጩነታቸው መጽደቁን ላስታውሳቸው ወዳለሁ። የባይደን አስተዳደር በፍትህ ሚኒስቴር ስራ ጣልቃ ያለመግባት ፖሊሲ ነው የሚከተለው ሲሉም የዋይት ሀውሷ ፕሬስ ኃላፊ ያክለዋል። የቀድሞ ፕሬዚዳንት የህግ አማካሪዎች ቡድን የፍተሻ ማዘዣ ቅጂዎች ቢደርሷቸውም ጠቅላይ አቃቤ ህግ ሜሪ ጋርላንድ ይፋ እንዲያደርጉት የሚል ግልጽ ጥሪ አሰሙ። የፍተሻ ማዘዣው ከፍርድ ቤት እንዲጠየቅ ራሳቸው ፍቃድ መስጠታቸውን የተናገሩት ጋርላንድ በበኩላቸው በህጉ መሠረትና ትራምፕ ያቀረቡትን ጥያቄ ተከትሎም ይፋ እንዲያደርጉት ዳኛውን ጠየቁ። ይህ በእንዲህ እንዳለም ትራምፕ በያዝነው ሳምንት ወደ ኒውዮርክ ተመልሰው ከቤቶች ሽያጭ ንግዳቸው ጋር በተያያዘ እየተካሄደ ላለው ከዚህ ያልተገናኘ ምርመራ ጉዳይ በካፒቶል ሂል ከሚገኙ የሪፐብሊካን ፓርቲ አጋሮቻቸው የሚያገኙትን ጠንካራ ድጋፍ በማጎልበት ላይ ናቸው። መገመት አያስፈልገንም። ጉዳዩን ማየት የሚያስችል ፍቃድ አለን። ምክር ቤቱ የመቆጣጠር ስልጣን አለው። ጠቅላይ አቃቢ ህግ ጋርላንድ ማድረግ ያለባቸው ሕጎቹን ማክበር ነው። መረጃዎቹን ያቅርቡልን። እስቲ እንመልከተው። የተባሉትን ዕቃዎች ያሳዩን። ሁለቱንም ጎራዎች ባካተተ አሰራር ሰዎች ለጠቅላይ አቃቤ ህግ ጋርላንድ ዕቃውን እንዲያሳዩን ጥሪ እያደረጉ ነው። የብሔራዊ ደህንነት ስጋት ነው የሚለውን መለየትና ማረጋገጥ አለብን። እናም ያን እንደምናረጋግጥ ሁሉ በጠቅላይ አቃቤ ህግ ጋርላንድ ውሳኔ የተፈጸመ ጥሰት መኖሩ አለመኖሩን እናያለን። በሌላም በኩል ሪፐብሊካኖች ፍሎሪዳ የሚገኘው የትራምፕ መኖሪያ ቤት እንዲፈተሽ ያበቃውን የፍተሻ ማዘዣ እንዲሰጡ ያመራቸውን መነሻ አስመልክቶ ዝርዝር መረጃ እንዲሰጣቸው የፌዴራሉን ዳኛ መወትወታቸውን ቀጥለዋል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንስስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ የሰኞ ምሽት ዝግጅታችንን ነው። የምሽቱን ዝግጅታችንን የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የመጀመሪያው ቅንብራችን ሐኪሞን ያማክሩ ነው። የጨጓራና የአንጀት መቁሰል የሚያስከትለው ኤች ፓይሎሪ በመባል የሚታወቀው በሽታ የበሽታ አምጪ ተህዋስ የጨጓራ ካንሰር ሊያመጡ ከሚችሉ ዋና ዋና ምክንያቶች አንዱ መሆኑን አንድ አዲስ ጥናት በቅርቡ አመልክቷል። በዚህ ዙሪያ ሙያዊ ትንታኔ እንዲሰጡን እዚህ ዩናይትድ ስቴትስ የሚገኘው የሜዮ ክሊኒክ የካንሰርና ከደም ጋር የተያያዙ በሽታዎች ሐኪሙን ዶክተር ከበደ ቤኛን ጋብዘናል። ዶክተር ከበደን ያነጋገራቸው አሉላ ከበደ ነው። ከበደ፣ በቅድሚያ ለጊዜው አመሰግናለሁ። እኔም ለጋበዝከኝ አመሰግናለሁ። ለጨጓራና ለአንጀት ቁስለት ከሚያጋልጡ መንስኤዎች አንዱ መሆኑ የሚታወቀው ኤች ፓይሎሪ በመባል የሚታወቀው ባክቴሪያ ለጨጓራ ካንሰርም ከሚያጋልጡ ምክንያቶች አንዱም መሆኑን ነው ለንባብ የበቃው የጥናቱ ዘገባ ይፋ ያደረገው። በቅድሚያ ይህ በሽታ አምጪ ተህዋስ ለጨጓራና አንጀት ቁስለት ምክንያት ከመሆኑ ባሻገር ለጨጓራ ካንሰርም ምክንያት መሆኑ ስለተነገረበት ስለዚህ ሳይንሳዊ ዘገባ ውጤት ምን ይላሉ አሉላ? ጥሩ ነው እንግዲህ ኤች ፓይሎሪ ከአርባ ዓመት በፊት ሁለት ሳይንቲስቶች አውስትራሊያ ዶክተር ማርሻል ቤሪ የሚባል ባክቴሪያውን አይደንቲፋይ ካደርጉ በኋላ ራሱ ባክቴሪያውን በመጠጣት ነው እንደውም አልሰር እንደሚያመጣ ያሳይ በፊት የሚታወቀው አልሰር አንዳንድ ስትሬስ ነገሮች አሲድ ወይም ስፓይሲ ምግብ በመመገብ እንደሚመጣ ይታወቃል። ከዛ ጊዜ ጀምሮ ግን ኤች ፓይሎሪ ጨጓራና ለአንጀት መቁሰል እንደሚያመጣ ይታወቃል፣ እና አንዳንዴም ትሪትመንቱን መውሰድ ያሽላል። ነገር ግን ሁሉም አይነት የጨጓራ መቁሰል ደግሞ ከኤች ፓይሎሪ ጋር የተያያዘ ነው ማለት አይደለም። በተጨማሪም ግን ኤች ፓይሎሪ የጨጓራን መቁሰል ከማስከተሉን በተጨማሪ ይሄ የቆሰለው ነገር ካልዳነ በተለይ ደግሞ ይሄ የጨጓራና ከጨጓራ በታች ያለው ትንሹ ክፍል ሎድነ ነው የሚባለው የሁለቱን መኩሰል ያመጣል። ግን የጨጓራው መኩሰል ጋስትሪክ አልሰር የሚባለው አንዳንድ ጊዜ ወደ ካንሰር የመቀየር ጸባይ እንዳለው ይታወቃል። ግን አሁን እዚህ ላይ የሚያሳየው ኤች ፓይሎሪ ባክቴሪያው ኢንፌክት የሚያደርገው ሴል ለብዙ ጊዜ ቆይቶ ጸባዩን ይቀይርና ወደ ካንሰር የመቀየር ሰበያ ከዚህም በተጨማሪ ግን ትሩ የሆነ ኤች ፓይሎሪ ጋስትሪክ ሊንፎማ የሚባል የካንሰር አይነት ያመጣል። ማልት ሊንፎማ ነው የሚባለው በእንግሊዝኛው ከኤች ፓይሎሪ ጋር በጣም የተያያዘ ከመሆኑም በላይ ትሪትመንትም ዲባት ተሰጥቶ ማልት ሊንፎማው ሙሟሸሽ ሊያመጣ ይችላል። ታክሞ የመሻል ለውጥ አምጥቶ የሚታይ ነው። አዎ ጋስትሪክ ካንሰር እና ሊምፎማ የተለያዩ ነገሮች ናቸው። ማይክሮስኮፕ ስናየው ነው የምናውቀው እና በተጨማሪም ኤች ፓይሎሪውን ቆርጦ የወጣውን ሳምፕል ላይ እናየዋለን። ያኔ ነው በቃ ፓቶሎጂስቱ ሲነግረን በሽተኛው ካለው ስሜት ጋር አያይዘን ትሪፕል አንቲባዮቲክ ይባላል። ሲድ የሚቀንስ መድኃኒት ጨምሮ እሱ የማሻል ጸባ ያለው ሙሉ ለሙሉ ሊምፎማውን የማጥፋት ይሄ እንግዲህ ወደ ካንሰርነት የተቀየረውን ነው። ዛሬ በዚህ ምጥናታዊ መረጃ ይፋ ከተደረገው የተለየም አይነት ካንሰር ቢሆን በእሱ ላይ የሚያመጣውን ነው የተመለከቱት። ወደ ቀደመው እንሂድና የጨጓራና የአንጀት መቁሰል ወይም አልሰር በመባል የሚታወቁት ብዙዎችን የሚያጠቃ በስፋት የሚታይ እንደመሆኑ ከካንሰር የራቀ ነገር ነው እያወራን ያለ ነው። እርስዎ እንደገለጹት አንድም በጭንቀት አነጋገር አባባሎች ሁሉ አንተ የበላው ሳይሆን አንተን የሚበላህ ነገር ነው እያመጣ ያለው እስከ መባል ድረስ ይደርሳል። ጭንቀትና ውጥረት ለካንሰር እንደሚያጋልጥ ሲገለጽ፣ በአንጻሩ ደግሞ እርስዎ እንዳሉት አንዳንድ የምግብ አይነቶች ቀስቃሽ መሆናቸው እንዲሁ ይታወቃል። ምግብ በወቅቱና በስርዓቱ አለመብላት ከዕለት ተዕለት አኗኗር ዘይቤ ጋር በስፋት የተቆራኘ ጨጓራ መቁሰል እና የአንጀት መቁሰል ከዚህ ኤች ፓይሎሪ ከተባለ ባክቴሪያ ጋር እንደገለጹልን ከአርባ ዓመታት በፊት እስኪገኝ ድረስ ያን ህመም በጸረ ተህዋስ መድኃኒቶች ማከም አይታወቅም ነበረ። አሁንስ እንዴት ነው? አንድ ሰው ኤች ፓይሎሪ ያመጣው የአንጀት ወይም የጨጓራ መቁሰል ይሁን ወይስ ሌላ ነገር ያመጣው መሆኑ እንዴት ነው የሚታወቀው? ህመምተኛውስ ማድረግ ያለበት ነገር አለ ወይ? ራሱን ለመርዳት የተሻለም ህክምና ለማግኘት ህመምተኛው አሁን የኤች ፓይሎሪ የሚተላለፈው ከሰው ወደ ሰው ነው በመነካከራት ሃይጂን ትልቅ አስተዋጽኦ ያደርጋል። የራስን ንጽህና መጠበቅ አሁን አሁን የኤች ፓይሎሪ ኢፒዲሞሎጂ ብትመለከት በድሃ እና በማደግ ያሉ ሀገሮች ላይ ህጻናትን ነው ብዙ ጊዜ የሚያጠቃው። ግን በአደጉ ሀገሮች ደግሞ ብዙ ጊዜ ህጻናቶችን ስለማያጠቃ አዋቂ ሰዎች ላይ ነው የሚታየው። ይህም የሚሆነው በንጽህና በውሃ ጥረት የሚተላልፉ በሽታዎች በጣም አነስተኛ ስለሆኑ የበለጸጉ ሀገሮች ላይ ነገር ግን አንድም ነገር ማስታወቅ የሚገባን ኤች ፓይሎሪ ከጋስትሪክ እና ከጨጓራ አልሰር ጋር የተገናኘም ቢሆንም ሁሉም ጨጓራ አልሰር ያለበት ሰው ኤች ፓይሎሪ ያለበት ማለት አይደለም። ስለዚህ ሕክምናው ብዙ ጊዜ ጨጓራውን መቁስል እንዳመጣው አይነት ይለያያል። እንደ መንስኤው ይለያያል። እንደ መንስኤው እንደ መንስኤው ይለያያል። ግንኛ ልናወራው ያለ ነው ኤች ፓይሎሪ ከጨጓራ ካንሰር ጋር ያለውን እንግንኙነት ነው። ግን መርሳት የለብን ነገር ምንድን ነው ኤች ፓይሎሪ ለብዙ ጊዜ ቅድም እንደተናገርኩት የሚታመንበትን ነገር መረጃ በመፍጠር እንደውም እንደነገርኩት ራሱ ሐኪሙ የች ፓይሎሪን ባክቴሪያውን በመጠጣት ምልክቱን በማሳየት እንትንም ተሰርቶለት የቆሰለውን የጨጓራውን መቅሰል እና ባክቴሪያውን አደሴም ታይም ተገኝቶ በዚህ ምክንያት እንደ ሁለት ሺህ አምስት አመት ምህረት ይመስለኛል የኖብል ፕራይስ ተሸልሟል። ነገር ያደረጉት ሰዎች ዜናውን መነሻ አድርገን ወደኋላ መለስ ብለን ከካንሰር በመለስ የጨጓራና የአንጀት መቁሰሎች ተመልክተናል። የካንሰር ነገር አሳሳቢነቱ ይልቁንም ደግሞ የበዛ በሚመስል ደረጃ ብዙዎች ለተለያዩ የካንሰር ህመሞች የሚጋለጡበትና የሚሞቱበት ሁኔታ ስለሚነገር ምንም እንኳን የካንሰር አይነቶች ቢለያዩም መንስያቸውም ያንኑ ያህል ሊለያየ እንደሚችል ብንረዳ፣ በአጠቃላይ ግን አንዳንዴ በምናደርግና በማናደርጋቸው ነገሮች ሁኔታዎችን ማባባስ ወይም ማቅለል እድል ይኖራል ተብሎ የዕለት ተዕለት አኗኗር ዘይቤ ጋር የሚነገረው ህመምተኛው ወይም ሰው በራሱ እጅ ያለ ወደፊት ካንሰር ሊመጣ የሚችልበትን እድል የመቀነስ አዝማሚያ እስካሁን የሚታወቁትን እንደው ተወሰኑትን ቢጠቃቅሱልን፣ አመሰግናለሁ። አሉላ የተለያዩ ካንሰሮች የአንጀት ካንሰር፣ የጡት ካንሰር፣ የሳምባ ካንሰር፣ ካንሰር በአጠቃላይ ስንመለከት ሪሊ፣ ከአኗኗር ዘይቤያችን ጋር የተያያዘ ነው። ለምሳሌ ለረጅም ጊዜ ትልልቅ ጥናቶች እንደሚያሳዩት ሲጋራ አለማጨስ፣ ከቦታ ቦታ መንቀሳቀስ፣ ከአንድ ቦታ ወደ አንድ ቦታ ስትሄድ በእግር መጓዝ፣ ክብደትን ለመቀነስ በመቻል እና ደግሞ ፍራፍሬና ቅጠላቅጠል መመገብን እነዚህ እነዚህ ነገሮች በብዙ አይነት ጥናቶች ካንሰርን የመከላከል ጸባይ እንዳላቸው ታውቋል። ስለዚህ አሁንም ቢሆን ደግሞ ቅድም ስለ ኤች ፓይሎሪ እና የጨጓራ ካንሰር ያለው ነገር ኤች ፓይሎሪ ከሰው ወደ ሰው የሚተላለፈው ጥህና በመናካት ስለሆነ እነሱን ነገሮች መቀነስ ያለውን ጉዳት ሊቀንሰው ይችላል ተብሎ ወደሚታ መልካም። በርካታ ጉዳዮችን የዳሰስ ነው። የካንሰር ጉዳይ እንግዲህ የሚያሳስበውን ያህል ያነጋግራል። ተስፋ የሚሰጠውም ነገር ሲመጣ በጥናቱም በኩል ይፋ የሚደረጉት እንዲሁ ለውይይት ይጋብዛሉ። ለተለመደ ትብብሮ ሌላ መሰል ርዕስ ይዘን መልሰን እስክናገኘው በአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ። ደሀምሻላ የሰኞ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩ ቅንብር ደግሞ የአፍሪካ ነክ ጉዳዮችን የምናነሳበት ነው። ራቅ ሱዳን የጣለው ከባድ የክረምት ዝናብ ያስከተለው ጎርፍ በሺዎች የሚቆጠሩ ቤቶችን ሲያፈርስ እስካሁን በውል ባይታወቅም ሁለት ህፃናትን ጨምሮ ስምንት ሰዎች ሳይሞቱ እንዳልቀረ እየተነገረ ነው። በሶማሌላንድ የሚገኙ የፖለቲካ መሪዎች ያለባቸውን ውዝግብ በንግግር እንዲፈቱ የሶማሊያ ፌዴራል መንግስት ባለስልጣኖች ጥሪ በማድረግ ላይ ናቸው። እነዚህ እንግዱ ወልዴ በዛሬው የአፍሪካ ነክ ጉዳዮች የሚያነሳቸው ርዕሶች ናቸው፣ እንደሚከተለው ይቀርባል። በምስራቅ ሱዳን የጣለው ከባድ የክረምት ዝናብ ያስከተለው ጎርፍ ከ2500 በላይ ቤቶችን ሲያፈርስ እስካሁን በውል ባይታወቅም ሁለት ሕጻናትን ጨምሮ ስምንት ሰዎች ሳይሞቱ እንዳልቀረ የተነገረ ነው። አካባቢው ቀድሞውንም ድህነት የሚያጠቃው የነበረ ሲሆን ጎርፉ በሺ የሚቆጠሩ ሰዎችን ቤት አልባ አድርጓል። የናይል ወንዝ በተባለው አውራጃ ደግሞ 546 ቤቶች በከፊል ፈርሰዋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው ባለፈው ግንቦት የዝናቡ ወቅት ከጀመረ ወዲህ በሱዳን 38 ሺ የሚሆኑ ሰዎች የጎርፍ ተጠቂ ሆነዋል። ከሰላ፣ ደቡብ ዳርፉር፣ ማዕከላዊ ዳርፉር፣ ደቡብ ኮርዶፋን፣ ነጭ አባይ እና የናይል ወንዝ የተባሉት አካባቢዎች ከባድ ጉዳት የደረሰባቸው አካባቢዎች መሆናቸው ታውቋል። እስካሁን የጠፋው ሕይወት በውል ባይታወቅም በነጭ አባይ ጎርፍ ባደረሰው ጉዳት ሁለት ሕጻናት ሞተዋል። የሰብአዊ ጉዳዮች ማስተባበሪያ ቢሮው እንዳስታወቀው ደግሞ ማዕከላዊ ዳርፉር ውስጥ ጎርፍ ቤታቸውን ሲያጥለቀልቅ ስድስት ሰዎች ሲሞቱ ቁጥራቸው ለጊዜው ያልታወቀ ደግሞ ተጎድተዋል። በዚሁ አውራጃ 2800 ቤቶች ሙሉ በሙሉ ሲወድሙ አንድ 1620 ቤቶች ደግሞ በከፊል ፈርሰዋል። ባለፈው ወር ደቡብ ዳርፉር ውስጥ በደረሰ ድንገተኛ ጎርፍ 12 ሰዎች መሞታቸውን ተመድ አስታውቋል። የዝናብ ወቅት በሱዳን እስከ መስከረም ሲቆይ በነሐሴና በመስከረም መሃል ከፍተኛ ጎርፍ ይከሰታል። ባለፈው ዓመት 314000 ሰዎች በዝናብና በጎርፍ ተጠቅተው እንደነበር ተመድ ይገልጻል። በሶማሌላንድ የሚገኙ የፖለቲካ መሪዎች ያለባቸውን ውዝግብ በንግግር እንዲፈቱ የሶማሊያ ፌዴራል መንግስት ባለሥልጣኖች ጥሪ በማድረግ ላይ ናቸው። ራሷን ነጻ ሀገር አድርጋ በምትቆጥረው ሶማሌላንድ በቅርብ በተፈጠረ ረብሻ አምስት ሰዎች ተገድለዋል። የሶማሌላንድ ገዢ ፓርቲና የተቃዋሚው ፓርቲ መሪዎች የፖለቲካ ችግሮቻቸውን በውይይት እንዲፈቱና መረጋጋት እንዲሰፍን የሶማሊያው ፕሬዝደንት ሐሰን ሼክ ሞሐመድ በሳምንቱ መጨረሻ በለቀቁት አጭር የቪዲዮ መልእክት ጥሪ አድርገዋል። ፕሬዚደንቱ በተጨማሪ ሁከት እንዲቆምና በተቀመጠው አሰራር መሰረት ልዩነቶች እንዲፈቱ ጥሪ አድርገው ካለዛ ግን ምርጫን ተከትሎ የተፈጠረውን ጭቅጭቅ ለመፍታት የውጭ ጣልቃ ገብነት ሊያስፈልግ ይችላል ብለዋል። ናባታት ሀይሰታን ማሙል የከረዳም በይናት ሀይሰታን ሰላም አስተዳደር፣ ሕግና ስርዓት መኖር አለበት። ያ ደግሞ በጣም ዋጋ ያለው ነገር ነው። እነዚህ ነገሮች በማይኖሩበት ጊዜ ነው አስፈላጊነታቸው የሚታወቀን። በሁለቱም በኩል ያሉ የፖለቲካ መሪዎች፣ ባህላዊ መሪዎች፣ የሃይማኖት መሪዎች፣ የሲቪል ማህበረሰብ መሪዎችና ሌሎችም ወገኖች የተፈጠረውን ችግር በድርድር እንዲፈቱ ጥሪ ያደርጋለሁ። ጉርቲ በመባል የሚታወቀው የላይኛው የሶማሌላንድ ምክር ቤት በወቅቱ ፕሬዚደንት ሙሴ ቢሂ አብዲ ላይ ከፍተኛ ተቃውሞን ያስነሳውን የምርጫ ጭቅጭቅ እንዲፈታ የሶማሊያው ፕሬዚደንት ጥሪ አድርገዋል። ባለፈው ሐሙስ በተቃዋሚ ደጋፊዎችና በጸጥታ አስከባሪዎች መካከል በተፈጠረ ግጭት አምስት ሰዎች ሲሞቱ ሌሎች መቶ የሚሆኑት ደግሞ ተጎድተዋል። በርካታ የጸጥታ አስከባሪዎችም ከተጎጂዎቹ መካከል ናቸው። ከሐሙስ ወዲህ ረብሻው ቀዝቀዝ ያለ ቢመስልም ተቃውሞው እንደሚቀጥል ተቃዋሚው ፓርቲ አስታውቋል። የላይኛው የሶማሌላንድ ምክር ቤት የሥራ ጊዜው የተጠናቀቀ ሲሆን የፕሬዝዳንትም ጊዜ ህዳር ላይ ያበቃል። ምርጫ እንደገና የመደረግ እድሉ ጠባብ ነው ተብሏል። ከቪኦኤ ጋር ቃለ ምልስ ያደረጉ በሶማሌላንድ የሚገኙ የሲቪል ማኅበረሰብ አባላት በሀገሪቱና ዓለም አቀፍ ሕግ መሠረት መንግሥት የዜጎችን የሰብአዊ መብት እንዲያከብርና ልዩነቶችን በውይይት እንዲፈታ ጥሪ አድርገዋል። ጉሊድ አህመድ በሃርጌሳ በህግ ሥራ የተሰማሩና የሲቪል ማህበረሰብ አንቂ ናቸው። ጉሊድ ለቪኦኤ እንደተናገሩት የተወካዮች ምክር ቤት አባላት ምርጫን ተከትሎ የተነሳውን ውዝግብ ለመፍታት ከእረፍት በመመለስ ላይ ናቸው። ዋንጉባና ደናዕይዛ እስኩ ሁለቱ ወገኖች ሶማሊላንድ ወደምትታወቅበት የፖለቲካ መቻቻል ለመምጣት ፖለቲካዊ ውይይትና ድርድር እንዲያደርጉ ጥሪ አድርጋለሁ። በሱማሊላንድ ሕገ መንግስትና ዓለም አቀፍ ህጎች መሰረት መብቶች እንዲከበሩና ሲቪሎች እንዳይጎዱ እንዲሁም ሰላምና መረጋጋት እንዲጠበቅ እሻለሁ። የሶማሊያ ሸሪኮች አሜሪካና ዴንማርክን ሲጨምር በራስ ገዟ ክልል ሰላም እንዲሰፍን ውይይት እንዲደረግ ጥሪ በማድረግ ላይ ናቸው። ሶማሌላንድ በሰሜን ሶማሊያ የምትገኝ ራስ ገዝ ክልል ስትሆን እንደ አውሮፓውያን አቆጣጠር በ1994 ነጻ ሀገር መሆኗን ብታውጅም በዓለም አቀፉ ማኅበረሰብ ግን እስካሁን እውቅና አላገኘችም። ወደ አፍጋኒስታን ስናልፍ ደግሞ ዩናይትድ ስቴትስ ከአፍጋኒስታን ኃይሎቿን በተተረማመሰ መንገድ ያስወጣችበት እንቅስቃሴ አንደኛ ዓመት መታሰቢያ እየተቃረበ ባለበት በአሁኑ ወቅት ያስተዳደሩ ባለስልጣናት ጦርነቱ በማክተሙ ዩናይትድ ስቴትስ ይበልጡን ጠንካራ ስትራቴጂካዊ ቁመና ላይ ትገኛለች፣ ይላሉ። በቅርቡ የአልቃይዳው መሪ አይመን አልዛዋሂሪ መገደሉ ዩናይትድ ስቴትስ ላላት ጸረ ሽብርተኛ ብቃት ማስረጃ መሆኑንም ይገልጻሉ። በሌላ በኩል አስተዳደሩ ለ ሀያ ዓመታት ከዘለቀው ጦርነትና ከአወጣጣችን ትምህርት አለም ለመቅሰም በቂ ጥረት አላደረግንም ብለው የሚከፉም ብዙዎች ናቸው። የአሜሪካ ድምጽ የዋይት ሀውስ ዋና ዘጋቢ ፓትሲ ዋዲክስዋራ ያጠናቀረችውን ዘገባ ቆንጅታ ታቀርበዋለች። ሀገር ጥለው ለመውጣት የተጣደፉ አፍጋኖች ግር ብለው ወደ ካቡል አውሮፕላን ጣቢያ ከጎረፉና አንዳንዶቹም በየአውሮፕላኑ ላይ ሲንጠላጠሉ እየወደቁ ሕይወታቸውን ካጡ በአጥፍቶ ጠፊ ጥቃት 13 አሜሪካውያን ወታደሮችን ጨምሮ 180 ሰዎች ከተገደሉና ታሊባን የዩናይትድ ስቴትስ ወታደራዊ መሳሪያዎችን በምርኮ እጁ ካደረገ እንዲሁም የመጨረሻው የዩናይትድ ስቴትስ ወታደር ከዚያች ሀገር ከወጣ ድፍን ዓመት ሊሆን ነው። ነገር ግን የዛ ወቅት ምስሎች ዛሬም ድረስ ይሰቀጥጣሉ። የዋይት ሐውስ ቃል አቀባይ ካሪን ጆን ፒየር መለስ ብሎ የመገምገሙ ሥራ ተጀምረዋል ብለዋል። የዩናይትድ ስቴትስ የአፍጋኒስታን ወታደራዊ ተልዕኮ የተጠናቀቀበት እንቅስቃሴ እንዴት እንደተከናወነ የሚኒስትር መስሪያ ቤቶች እና ሌሎችም ተቋማት ወደኋላ መለስ ብለው መገምገም ጀምረዋል። የውጭ ጉዳይና የመከላከያ ሚኒስቴሮችን ጨምሮ የዩናይትድ ስቴትስ መስሪያ ቤቶች አሜሪካውያኑ ወታደሮች አፍጋኒስታንን የለቀቁበትን የተተረማመሰና ደም የተፋሰሰበት አኳኋን በመገምገም ላይ ናቸው። ይሁንና በጉዳዩ ላይ ይፋ ሪፖርት ይወጣም እንደሆን ወይም ደግሞ በሚስጥር የሚያዙ ክፍሎች ይኖሩት እንደሆነ ለጊዜው የሚታወቅ ነገር የለም። ያስተዳደሩ ባለስልጣናት አንደኛ ዓመት መታሰቢያውን የሞቱብንን ስላበረከቱት አገልግሎትና ስለከፈሉት መስዋዕትነት በማክበር ከሞት ለታደግ ነው የሰው ሕይወት እውቅና በመስጠት እንዲሁም ዩናይትድ ስቴትስ አሁን ይበልጡን ጠንካራ ቁመና ላይ መሆኗ ላይ በማትኮር እናከብረዋለን ብለዋል። በቅርቡ የአልቃይዳ መሪ አይመን አልዘዋሂሪ በፕሬዚደንት ጆ ባይደን ትዕዛዝ በድሮን ጥቃት መገደሉን በተመለከተ ፕሬዚደንቱ ሲናገሩ እንዲህ ነበር ያሉት፣ ተገቢው ቅጣት ተሰጥቶታል። ይሄ የሽብርተኞች መሪ ተወግዷል። የአልዛዋህሪ መገደል ዩናይትድ ስቴትስ ያላትን ጸረ ሽብርተኛ ብቃት ያሳያል። ማይክል ኩገልማን በዊልሰን ተቋም የደቡብ እስያ ፕሮግራም ምክትል ዲሬክተር ናቸው። እንዲህ ሲሉ ተናግረዋል። በአልዛዋሂሪ ላይ የተወሰደው እርምጃ ለአስተዳደሩ በአንደኛ ዓመት መታሰቢያው አንድ ነጥብ ለማስረገጥ ይጠቅመዋል። ለቀን ወጥተናል። ወታደሮቻችንን ለጉዳት ከሚጋለጡበት ሁኔታ አውጥተን አምጥተናል። ያንን አድርገንም በአለም ዙሪያ አሜሪካውያንን ከሽብርተኛ ጥቃት አደጋ ለመጠበቅ የተቻለንን ሁሉ ማድረጋችንን ቀጠለናል ሊል ይችላል። ተከታዩ ሳምንታዊው የስፖርት መሰናዷችን ነው። እንደ ሁል ጊዜው ኬኔዲ አባተ የሀገር ውስጥና የውጭ የስፖርት ክንዋኔዎችን እንደሚከተለው አሰናድቷቸዋል። ወደዛው እንለፍ። በኮሎምቢያ ካሊ በተካሄደው 19ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ለተሳተፈው የኢትዮጵያ አትሌቲክስ ቡድን የሽልማትና የእውቅና መርሃ ግብር ትናንት በስካይላይት ሆቴል ተካሂዷል። የባህልና ስፖርት ሚኒስቴርና የአትሌቲክስ ፌዴሬሽን ለቡድኑ ከ3.2 ሚሊዮን ብር በላይ ሽልማት አበርክተዋል። ወርቅ ላመጡ አትሌቶች 300ሺ ብር፣ ብር ላመጡ 200ሺ ብር፣ ናስ ላመጡ 100ሺ ብር፣ ዲፕሎማ ላገኙ 50ሺ ብር፣ ለተሳትፎ ደግሞ 30ሺ ብር በሽልማት መልክ ተበርክቶላቸዋል። ከዚህም በተጨማሪ የአዲ አዲስ አበባ ከተማ አስተዳደርም ወርቅ ላመጡ አትሌቶች 200 ሺህ ብር፣ ብር ላመጡ 100 ሺህ ብር፣ ነሐስ ላመጡ 75 ሺህ ብር፣ እንዲሁም ዲፕሎማ ላገኙ 50 ሺህ ብር እና ለተሳትፎ 30 ሺህ ብር ሽልማት ማበርከቱን ከኢትዮጵያ አትሌቲክስ ፌዴሬሽን የተገኘው መረጃ ያመለክታል። ከናሴ 25 እስከ 30 በተካሄደው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ 6 ወርቅ፣ 5 ብርና 1 ነሐስ በድምሩ 12 ሜዳሊያዎችን በማሸነፍ በሶስተኝነት ማጠናቀቋ ይታወሳል። በእንግሊዝ ፕሪምየር ሊግ ሁለተኛ ሳምንት የቀጠለው የማንቸስተር ዩናይትድ አሳፋሪ ሽንፈት መነጋገሪያ ሆኗል። በሊጉ መክፈቻ በሜዳው ብራይተንና አስተናግዶ ሁለት ለአንድ በመሸነፍ አመቱን በሽንፈት የጀመረው ዩናይትድ ቅዳሜ ዕለት ከሜዳው ውጭ ከብሬንትፎርድ ጋር ያደረገውን ጨዋታ ደግሞ አራት ለዜሮ በሆነ ሰፊ ልዩነት ተሸንፏል። አራቱም ጎሎች የተቆጠሩት ደግሞ በመጀመሪያው ሰላሳ አምስት ደቂቃዎች ውስጥ ነው። ሽንፈቱን ተከትሎ ክለቡ አሁን ላይ በደረጃ ሰንጠረዡ ግርጌ ላይ ተቀምጧል። ዩናይትድ ሁለት የሊጉን የመጀመሪያ ጨዋታዎች በሽንፈት ሲጀምር ከአ አንድ መቶ አመታት በኋላ የአሁኑ ለመጀመሪያ ጊዜ ነው። ከጥቂት አመታት በፊት ከአውሮፓ ገናና ክለቦች መካከል ይጠቀስ የነበረው ማንቸስተር ዩናይትድ ከአመት አመት እየወረደ መጥቶ የመጨረሻው የዝቅጠት ደረጃ ላይ እንደደረሰ አንዳንድ የስፖርት ተንታኞች በመግለጽ ላይ ናቸው። የቅዳሜውን የአራት ለዜሮ ሽንፈት ተከትሎ ገሚሱ ሙያዊ ትንታኔ ሲሰጡ፣ በክለቡ ላይ የተሳለቁም ቁጥራቸው ቀላል አይደለም። የቀድሞው የእንግሊዝ አጥቂ አለን ሽረር ዩናይትድን ሲገልጽ ፍጹም የተመሰቃቀለ ነው ሲል ጀምሮ ክለቡ አሁን ያለበት ደረጃ ለአመታት የቀጠለው ውድቀት ለአመታት የዘለቀው የአመራር ችግርና አስከፊ የተጫዋቾች ምልመላ ውጤት ነው በማለት አክሏል። ክለቡን ወደ ቀድሞ ክብሩ ለመመለስ ብዙ ጊዜ ከፍተኛ ገንዘብና ትዕግስት እንደሚጠይቅም ነው የገለጸው። ብራይተን ና ብሬንትፎርድ ማንቸስተር ዩናይትድን ወደ ግርጌ ከገፉ እንደ ማንቸስተር ሲቲ፣ ሊቨርፑል ና አርሰናል ያሉ ክለቦች ደግሞ ምን ያደርጉ ይሆን ሲሉ የጠየቁም አሉ። አጀማመሩ ያሰጋቸው የክለቡ ደጋፊዎችና የስፖርት ተንታኞች ዩናይትድ ላለመውረድ የሚጫወት ቡድን እንደሚሆንና የአዲሱ አሰልጣኝ ኤሪክ ቴን ሀግ የክለቡ ቆይታም ከገና እንደማያልፍ ግምታቸውን አስቀምጠዋል። ክለቡ አዳዲስ ተጫዋቾችን እንዲያስፈርም ጫና ሲፈጥሩ የቆዩት የክለቡ ደጋፊዎች ከቅዳሜው ሽንፈት በኋላ በክለቡ ባለቤቶች ላይ ያላቸውን ተቃውሞ ለመግለጽ በቀጣይ ጨዋታዎች ስታዲየም ላለመግባት በማስተባበር ላይ ናቸው። ለዚህም በትዊተር ሃሽታግ ኤምፒቲ ኦልትራፎርድ የሚል መልእክት እያሰራጩ ነው። ዩናይትድ በቀጣዩ ጨዋታው ሰኞ እለት በሜዳው ሊቨርፑልን ያስተናግዳል። በቅዳሜው ውጤት የተረበሹት አሰልጣኙ ኤሪክ ቴንሀግ ጥራት ያላቸው ተጫዋቾች ያስፈልጉናል የሚል አስተያየት ሰጥተዋል። ችግሩ ታዲያ ጥራት ያላቸው የሚባሉ ተጫዋቾችን ለመግዛት ባለቤቶቹ ብዙም የሚደፍሩ ካለመሆናቸው ባለፈ ተፈላጊ ተጫዋቾችም ወደ ክለቡ መምጣት አለመፈለጋቸው ነው። ፊፋ ቀጣዩ የዓለም ዋንጫ ከታቀደው አንድ ቀን ቀደም ብሎ እንዲጀምር ሲወስን የመክፈቻውንም ጨዋታ ቀይሯል። በኳታር አስተናጋጅነት የሚካሄደው የ2022 የፊፋ የዓለም ዋንጫ የመክፈቻ ስነ ስርዓት እሁድ ህዳር 11 2015 ዓ ም ኳታርና ኢኳዶር በሚያደርጉት ጨዋታ እንዲጀምር ነው ፊፋ የወሰነው። በቀድሞ መርሃ ግብር መሰረት የዓለም ዋንጫው መክፈቻ ቀን የነበረው ህዳር 12 2015 ዓ ም ሲሆን የመክፈቻው ጨዋታም ሴኔጋል ከኔዘርላንድስ ጋር የሚያደርጉት ጨዋታ ነበር። ፊፋ መርሃ ግብሩን የቀየረበትን ምክንያት ሲያስረዳ አስተናጋጅ ሀገርን ወይም የቀድሞ ሻምፒዮን ሀገርን በሚያካትት ጨዋታ የአለም ዋንጫ ውድድርን ከመክፈት የረዥም ጊዜ ባህል ጋር በሚስማማ መልኩ መቀየሩን ገልጿል። የፊፋ ምክር ቤት እዚህ ውሳኔ ላይ የደረሰው ከአዘጋጇ ሀገርና ከሌሎች ባለድርሻ አካላት ጋር ውይይት ካደረገ በኋላ ነው ተብሏል። ሴኔጋል ከኔዘርላንድስ ጋር የሚያደርጉት ግጥሚያ የመክፈቻ ጨዋታ ባይሆንም የሰዓታት ለውጥ ብቻ ተደርጎለት በተያዘለት ቀን ህዳር 12 ይካሄዳል። የመክፈቻው ጨዋታ አስተናጋ ተናጋጇን ሀገር የሚያካትት በመሆኑ የ2022 የፊፋ የዓለም ዋንጫ በደማቅ ድግስና ስነ ስርዓት እንደሚከፈት ፊፋ እምነቱን ገልጿል። በመጨረሻም ቤንዜማ፣ ኮርቷና ዴብሩይና ለዩኤፋ የአመቱ ምርጥ ተጫዋች ሽልማት እጩ ሆነዋል። ባለፈው የውድድር አመት ከክለቦቻቸው ጋር የተለያዩ ስኬቶችን የተቀዳጁት ካሪም ቤንዜማ፣ ቲቦ ኮርቷና ኬቪን ዴብሩይና ለአውሮፓ እግር ኳስ ማህበር የአመቱ ምርጥ ተጫዋችነት ታጭተዋል። ሶስት እጩዎች የተመረጡት ለውድድር ከቀረቡ 15 ተጫዋቾች ስም ዝርዝር ውስጥ በታዋቂ አሰልጣኞችና በአውሮፓ ጋዜጠኞች ተመርጠው ነው። ቤንዜማና ኮርቷ ባለፈው የውድድር አመት ሪያል ማድሪድ በአስደናቂ ሁኔታ ሻምፒዮንስ ሊግ ባለድል እንዲሆን ወሳኝ ሚና ተጫውተዋል። ክለቡ ሊቨርፑልን አንድ ለዜሮ በማሸነፍ ባለድል ሲሆን ይህም በአውሮፓ ትልቁ የክለቦች ውድድር አስራአራተኛ ዋንጫው ነው። የቤልጅየሙ አማካኝ ዴብሪና ለማንቸስተር ሲቲ የፕሪምየር ሊግ ድል ሁነኛ አስተዋጽኦ ማበርከቱ በእጩነት እንዲመረጥ አድርጎታል። በአሰልጣኞች ምድብ ደግሞ ለአመቱ የአውሮፓ እግር ኳስ ማህበር ምርጥ አሰልጣኝነት ካርሎ አንቸሎቲ፣ ፔፕ ጋርዲዮላና የእርገን ክሎፕ ታጭተዋል። ካርሎ አንቸሎቲ የስፔኑን ሪያል ማድሪድ ለላሊጋና ሊቨርፑልና ቻምፒዮንስ ሊግ ድል ሲያበቃ ፔፕ ጋርዲዮላ በእንግሊዝ ፕሪምየር ሊግ የሲቲን የበላይነት አጠናክሮ አስቀጥሏል። የጀርገን ክሎፕ ቡድን ሊቨርፑል ደግሞ የሀገር ውስጥ ሊግ ዋንጫና የኤፍኤ ዋንጫን ማሸነፉ አይዘነጋም። የሽልማቱ አሸናፊዎች በ2022/23 የአውሮፓ ሻምፒዮንስ ሊግ የምድብ ድልድል ድል ስነ ስርዓት ላይ እንደ ጎርጎሮሳውያኑ ነሐሴ 25 በኢስታንቡል ይፋ ይደረጋሉ። የሴቶች ዘርፍ የአመቱ ምርጥ ተጫዋችና ምርጥ አሰልጣኝ ሽልማት ምርጫ በሂደት ላይ ሲሆን እጩዎች በሚቀጥለው ሳምንት ይፋ እንደሚሆኑ ማኅበሩ አስታውቋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ አምሸወት ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ደሩ።